በምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ለማግኘት እንደተቸገሩ ግለሰቦች ገለጹ። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በተጠቀሱት ስፍራዎች አገልግሎቱ ስለመቋረጡ መረጃ እንደሌላቸው አስታውቀዋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው፣ አካባቢውን ሰላም ለማድረግ እርምጃው ይቀጥላል ብለዋል አቶ ጌታቸው። ናኮር መልካ ተጨማሪ ያለው የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ በምዕራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር፣ አሁንም በዚያ ምክንያት የተቋረጠ መስሎኝ ስለ ቤተሰቦቼ ደህንነት ተጨንቄያለሁ ብለዋል አቶ ጋሩማ። የስልክ እና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሉ ሀሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡ ካራ፣ በውጂ፣ ድርመጂ እና ቤጊ እንዲሁም በቂሌ ሞለጋ፣ ደሚዶሎ፣ ጊዳሚ እና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫ አለው። የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጡ እንደማያውቁም አቶ ሙላቱ ገልጸዋል። አገልግሎቱን ለማቋረጥ እና ለማስጀመር ስልጣኑ አልተሰጠንም፣ የእኛ ኃላፊነት ለደንበኞች አገልግሎት መስጠት ነው ብለዋል። አቶ ሙላቱ የሞባይል ስልክ እና ኢንተርኔት አገልግሎት መቋረጡን ለኢትዮ ቴሌኮም የበላይ አስተዳደር አስታውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል። መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያቋ የሚቋረጥ ከሆነ ለህዝቡ ግልጽ አድርጎ ነው ብለዋል። በሀገራችን አጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገን ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢው በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከተሞች፣ ዞኖች እና አንዳንድ የወሰኑ ቀበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በመቅረፍ ክልሉን ሰላማዊ ለማድረግ ህዝቡን በማወያየትና በማስ ተባበር ህዝቡ የአካባቢውን ሰላምና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ሰላማዊ መንገድ የማይመርጡና ወደ ግጭት በማምራት በሀይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማኪ ቡድን ሀይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው እንዲታቀሙና የህዝቡ ሰላማዊ እንቅስቃሴው እንዲሰፍን የማድረግ ስራ እየተሰራ ነው ያለው። ስለዚህ ከኢንተርኔትና የሞባይል መቋረጥ እኔ በዚህ ደረጃ መረጃ የለ። በተለየ ሁኔታ የሚገለጽ ከሆነ መንግስት ለህዝቡ ግንጽ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያንን ችግር ሲፈጠር እርምጃ ወስዶ ለማስተካከል ሲሞክር ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተገደበት ስለሆነ ይህኛው ከዛ ጋር ይገናኛል አይገናኝም የሚለውን ሙሉ መረጃ የለብን። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ኃይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግ ሸኒ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረዥም ጊዜ ተቋርጦ እንደነበረ ይታወሳል ይታወሳል። ለአሜሪካ ድምፅ ናኮር ምልካ ካምቦ